ከኢኮኖሚው ዓለም የአውሮጳ ህብረት ፕሬዚዳንት ዶናልድ ቱስክ ለ27 አባል ሀገራት መሪዎች በጻፉት ደብዳቤ የዶናልድ ትራምፕ አስተዳደር ከቻይና፣ ሩሲያ፣ ከጽንፈኛ ሙስሊሞች እንዲሁም ከጦርነትና ሽብር እኩል ለህብረቱ ውጫዊ ስጋት ብለውታል። ፕሬዚዳንቱ የዩናይትድ ስቴትስ አስተዳደር መግለጫዎችንም መጻኢ ዕጣ ፈንታችንን ለመገመት አስቸጋሪ አድርገውታል ሲሉ ስጋታቸውን ገልጠዋል በተለይ ያሉ ቱስክ በተለይ በዋሽንግተን ያለፉት ሰባ ዓመታት የዩናይትድ ስቴትስን የውጭ ጉዳይ ፖሊሲ ጥያቄ ውስጥ በመጣል የተደረገው ለውጥ አውሮፓን በአስቸጋሪ ሁኔታ ውስጥ አስቀምጧታል ሲሉ ደመደሙ። ገና በጠዋቱ ውዝግብ የጫሩት ዶናልድ ትራምፕ ውሳኔዎቻቸው ያሰጉት አውሮፓውያኑን ብቻ አይደለም። የዩናይትድ ስቴትስ የኢኮኖሚ ባለሙያዎች ትራምፕና ሚስጥረኞቻቸው ከሜክሲኮ ጋር በደቂቃ አንድ ሚሊዮን ዶላር የሚያከስር የንግድ ጦርነት ሊከፍቱ ይችላሉ የሚል ፍራቻ አላቸው። ቀረጥ በመጨመር ወደ ዩናይትድ ስቴትስ በሚገቡ ሸቀጦች ላይ የድንበር ግብር በማስከፈል እስከ 580 ቢሊዮን ዶላር የሚደርስ ግብይት ባላቸው ሀገራት መካከል ውጥረት ሊፈጥሩ ይችላሉ። ሰውየው ግንብ ገንብተው ሜክሲኮን ሊያስከፍሉ ምለው ሲዝቱ ተደምጠዋል። ከምረጡኝ ዘመቻቸው ጀምሮ የሰሜን አሜሪካ የነፃ ንግድ ስምምነት ናፍታን አብዝተው ተራግመዋል። በጀርመን ውጭ ግንኙነት ካውንስል የጥናት ምርምርና የአውሮጳ ዘርፍ ኃላፊዋ ዳንኤላ ሽቫርዘር በአዲሱ ፕሬዚዳንት እርምጃዎች እንደ ዶናልድ ቱስክ ሁሉ ግራ ተጋብተዋል። እቅዳቸው በእርግጠኝነት ምን እንደሆነ አናውቅም። ዩናይትድ ስቴትስን ከንግድ ውድድር ለይቶ የመጠበቅ ሀሳባቸውን በተደጋጋሚ ሰምተናል። የተወሰኑ የንግድ ስምምነቶችን ለመሰረዝ ያላቸውንም ፍላጎት እናውቃለን። በተጨባጭ የምናውቀው ከትራንስፓሲፊክ የንግድ ስምምነት ለመውጣት መወሰናቸውን ነው። ከዚያ ውጪ የተወሰኑ ኩባንያዎች ማምረቻቸውን ከዩናይትድ ስቴትስ እንዳይወጡ ያወጡትም ወደ አገሪቱ መልሰው እንዲያመጡ ጫና ሲያሳድሩ ተመልክተናል። ነገር ግን አሁንም ሙሉ በሙሉ ዩናይትድ ስቴትስን ከንግድ ውድድር ለይቶ የሚጠብቅ የንግድ ጦርነት ስልት በዘላቂነት ለመከተላቸው የምናውቀው ነገር የለም። ትራንስ ፓሲፊክ የንግድ ውል ወይም ቲፒፒ በእስያ እያደገ የመጣውን የቻይና ኢኮኖሚያዊ የበላይነት ለመገዳደር የተጠነሰሰ ነበር። ዶናልድ ትራምፕ ቻይና የዩናይትድ ስቴትስን የስራ እድል ትዘ ፋለች የውጭ ንግዷን ለማሳደግ የመገበያያ ገንዘቧን ምንዛሪ ትቀንሳለች ሲሉ ይወነጅላሉ። ፕሬዚዳንት ዶናልድ ትራምፕ እና አማካሪዎቻቸው አሜሪካ ጥቅደም በሚል መፈክራቸው ዩናይትድ ስቴትስን ከውሉ አስወጥተዋል። አውስትሬሊያ፣ ብሩኔይ፣ ካናዳ፣ ማሌዥያ፣ ሜክሲኮ፣ ኒው ዚላንድ፣ ፔሩ፣ ሲንጋፖር፣ ዩናይትድ ስቴትስ እና ቪየትናም የፈረሙት ግን ደግሞ ጃፓን ብቻ ያጸደቀችው ስምምነት ፋይዳ በፖለቲከኞች ብቻ ሳይሆን በኢኮኖሚ ባለሙያዎች ዘንድም አከራካሪ ነበር። በዓለም አርባ በመቶ ኢኮኖሚያዊ ድርሻ ያላቸው እነዚህ ሀገራት ስምምነቱን ሲፈርሙ ኢኮኖሚያዊ ግንኙነታቸውን ለማጠናከር በእርስ በርስ ግብይት ቀረጥ ለመቀነስና እድገትን ለማበረታታት አቅደው ነበር። አገራቱ ከዚህ መለስ ያለ ስምምነት ማዘጋጀት ቢችሉም ያለ ዩናይትድ ስቴትስ የትራንስአትላንቲክ የንግድ ውል ሕልውና የሚታሰብ አይመስልም። ፕሬዚዳንት ዶናልድ ትራምፕ ዩናይትድ ስቴትስን ከስምምነቱ ለማስወጣት ያስተላለፉት ትዕዛዝ ለቻይና ሌላ ዕድል ይዞ ከተፍ ያለ ይመስላል። ትራምፕ ውሳኔያቸውን ባስተላለፉ ማግስት የቻይና ውጭ ጉዳይ ሚኒስቴር ባልደረባ ሁ ቹንይንግ አገራቸው በቀጠናዊ የንግድ ልውውጥ የሚፈጠር ማንኛውንም ክፍተት ለመሙላት ዝግጁ መሆኗን ጠቁመዋል። የእስያ ፓሲፊክ ቀጠና የዓለም ኢኮኖሚ የደምስር መሆኑንና ለዓለም እድገት አስተዋጽኦ ማበርከቱን ይቀጥላል። ሁሉንም አካታችና ዘላቂ በሆነው የእድገት ጎዳና መዝለቅ ይኖርብናል። ትብብርና እኩል ተጠቃሚነት ያሻናል። የፕሬዚዳንት ዶናልድ ትራምፕ እርምጃ በአገራቸው የመኪና አምራቾች ዘንድ ውዳሴ ቢበረከትለትም ወቀሳም አላጣም። የትራምፕ የኢኮኖሚ ፖሊሲ ከሚያሰጋቸው የዩናይትድ ስቴትስ ባለሙያዎች በተጨማሪ ስምምነቱን የፈረሙ አገራት መሪዎችና ኩባንያዎች መከፋታቸውን አልደበቁም። በቅርቡ ከጀርመን የኢኮኖሚ ሚኒስትርነት ወደ ውጭ ጉዳይ ሚኒስትርነት የተሸጋገሩት ዚግማር ጋብርኤል ከምስራቃውያኑ ጋር በንግድ መተባበር ፍላጎት አገራቸው እንዳላት ጥቆማ ሰጥተዋል። የአሜሪካው ፕሬዚደንት በዚያ የንግድ ግጭት መቀስቀስ ከፈለጉ እኛ ለእሲያ ሀገሮች፣ ለቻይናና ለህንድ በመሰል ተግባር ውስጥ የመሳተፍ ፍላጎት እንደሌለ ልንናገር ይገባል። በሌላ በኩል ፍትሐዊ አጋር መሆን ይኖርብናል። ከቻይናም እንደዚያው ፍትሐዊነት እንጠብቃለን። ዶናልድ ትራምፕ ሊከተሉ ሳያቅዱ አይቀርም የሚባልለት ዩናይትድ ስቴትስን ከገበያ ውድድር የመጠበቅ ተግባር አገራት ከውጭ ኢንዱስትሪዎች የሚገጥማቸውን ፍትሐዊ ያልሆነ ውድድር ለመግታት የሚከተሉት ስልት ነው። ስልቱ ከፖለቲካ የነቃ የመከላከል ተግባር እንደሆነ ይነገርለታል። ስልቱን የሚከተሉ አገራትን ኢንዱስትሪዎች ተወዳዳሪነትና ዓለም አቀፍ ግብይት በረጅም ጊዜ ስለሚያዳክም አፍራሽ እንደሆነ ባለሙያዎች ይናገራሉ። አገራቱ ከውጭ በሚያስገቧቸው ሸቀጦች ላይ ቀረጥ በመጫን የውጭ ኩባንያዎችን ውድድር ለማዳከም የሚደረግ Yeah. የዋጋ ንረት ስለሚያስከትል ስጋት አብሮ ይዞ መምጣቱ አይቀርም። ኢፎ በተሰኘው የዓለም አቀፍ የኢኮኖሚ ጥናት ማዕከል ተንታኝ የሆኑት ጋብሪኤል ፌልበርማየር ይኸው ንግድን ከውድድር የመከላከል ስልት እንደገና እያንሰራራ እንደሆነ እምነታቸው ነው። ባለፉት አስር ዓመታት እንዲህ ውድድርን የመከላከል ስልት ያን ያህል በዓለም ላይ አልታየም። አሁን ሲያንሰራራ እየተመለከትን ነው። በተለይ እንደ ዩናይትድ ስቴትስ ያለ ግዙፍ አገር ከነፃ ገበያ መሸሽ፣ እንዲሁም በመለው ሲሆንም ለሸቀጦች አገልግሎቶችና ሀሳቦች ነፃ ዝውውር ዋስትና ለሚሰጠው የዓለም የንግድ ድርጅት የምታደርገውን ድጋፍ ማቀብ ሁነኛ ማሳያ ነው። የዩናይትድ ስቴትስን እርምጃዎች ለሚከታተሉ ተንታኞችም ይሁን ፖለቲከኞች፣ ዶናልድ ትራምፕ በበዓለ ሲመታቸው ያሰሙት ንግግር ውድድርን ለመከላከል የመሻታቸው ማረጋገጫ ነው። አሜሪካ ጥቅደም ያሉት ዶናልድ ትራምፕ ምርቶቻችንን፣ ኩባንያዎቻችንን ከሚሰርቁ የስራ እድሎችን ከሚያኮላሹ አገሮች ድንበሮቻችንን መጠበቅ ይኖርብናል ነበር ያሉት። እጅጉን አስገራሚ ነው። ይህ ዩናይትድ ስቴትስ ከሁለተኛው ዓለም ጦርነት ጀምሮ ስትከተለው ከነበረው አካሄድ ማፈንገጥ ነው። ዩናይትድ ስቴትስ እንደ ዓለም ባንክና የዓለም የገንዘብ ድርጅት እንዲሁም የተባበሩት መንግስታት ድርጅት ያሉ ዓለም አቀፍ ተቋማት መቀመጫ ናት። እነዚህ ተቋማት አገራት ከአፈሙዝ ይልቅ በሕገጋት እንዲሰሩ እንዲገበያዩና ችግሮቻቸውን እንዲፈቱ የሚሹ ናቸው። ከዚህ መርህ ማፈቅፈቅ እጅጉን አስገራሚ ነው። ይህ አሁን የምንመለከተው ወደ ተግባር አይሸጋገርም ብዬ ተስፋ አደርጋለሁ። እንደ ቻይና ሁሉ በዓለም ኢኮኖሚ ከፍተኛ ድርሻ ያላቸው አገራት የዶናልድ ትራምፕን እርምጃዎች በአንክሮ እየተከታተሉ ነው። ደፍሬተቿቸው አማራጭ ማማተር የያዙም አልጠፉም። ጀርመናውያን ባለስልጣናት የአውሮጳ ህብረት እንደ ጃፓን፣ ኢንዶኔዥያ፣ ማሌዥያ፣ ህንድ፣ ቻይና ና ኒውዚላንድን ከመሳሰሉ አገራት ጋር የንግድ ስምምነቶች እንዲያመቻች ጥሪ አቅርበዋል። የአውሮጳ የፋይናንስ ሚኒስትሮች ጉባኤን የሚመሩት ሆላንዳዊው ይሩን ዳይጀስ ብሉም ቆፍጠን ብለው አህጉራቸው በነፃ ገበያ ላይ ልትሰራ እንደሚገባ ተናግረዋል። ልብ በሉ፣ እኛ ውድድርን የምንከላከል አይደለንም። እኛ አውሮጳውያን በነፃ ገበያ ላይ መስራታችንን መቀጠል ይኖርብናል። የሰራተኞች መብትና የከባቢ አየር ጥበቃን የመሳሰሉ ሌሎች አውሮጳዊ የጥራት ደረጃዎቻችን እንዳሉ ሆነው ማለት ነው። የአውሮጳ ኮሚሽን በርካታ የነፃ ንግድ ስምምነቶችን በተለያዩ የዓለም ክፍሎች ለመፈጸም እየሰራ ነው። እስያና ላቲን አሜሪካንን ጨምሮ ማለት ነው። አፍሪቃ ከዩናይትድ ስቴትስ ጋር የገባችው የእድገትና ንግድ ውል በምህፃሩ አገዋ፣ አገሮች በርካታ ሸቀጦችን ከቀረጥ ነፃ ወደ ዶናልድ ትራምፕ አገር እንዲልኩ ይፈቅድላቸዋል። በጎርጎሮሳዊው 2025 ዓ ም ውሉ መታደስ አሊያም መሰረዝ ይኖርበታል። የዶናልድ ትራምፕ አስተዳደር ውሉን ይሰርዘዋል የሚል ጭምጭምታ ቢሰማም እስካሁን በግልጽ የተባለ ነገር የለም። ከነዳጅ ዘይትና ጋዝ ውጪ አፍሪካ በዩናይትድ ስቴትስ ዓለም አቀፍ ግብይት ውስጥ ያላት ድርሻ ሁለት በመቶ ብቻ ነው። ትራምፕ የነዳጅ ዘይትና ጋዝ ግብይቱን ካልፈለጉት ውሉ ለአገራቸው የሚፈይደው ስለመኖሩ በርካቶች ጥርጣሬ አላቸው።